ከዚህ በመቀጠል በቀጥታ ወደ ወንጌሉ እንሄዳለን። ትምህርቱን የሚሰጡን መምህራችን መምህር ተስፋዬ መቆያ ይሆናሉ። ለሳቸው መልካም ተናጋሪ አንደበትን ለሁላችንም አስተዋይ ልቦናና የሚያገናዝብ ሕሊና ሰጥቶ እግዚአብሔር አምላካችን እንዲመክረን እንዲያስተምረን የተቀደሰ ፈቃዱ ይሁንልን። አሜን። በስም አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። በሚያስፈራውና በሚያስደነግጠው በእግዚአብሔር መንበር ፊት ለምስጋናና ለአገልግሎት የምትቆመ አእይንተ እግዚአብሔር ካይናት ስዩማነ እግዚአብሔር ላይካነ ምስጢር ዲያቆናት ከመንበሩ ስር የሚፈልቀውን ጸበሉ ለመጠጣት በበረከት ለመጎብኘት በቅድስናው ተራራ የተሰበሰባችሁ የልዑል አምላክ ልጆች ክርስቲያኖች በሉል እግዚአብሔር ስም እንደምን አላችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ተመልክቶ ሳያጠፋን እድሜ ለንስሐ ጨምሮ ሁላችንንም ከያለንበት ስፍራ በአምላካዊ ፍቅሩ ስቦ በቅድስናው ተራራ ላይ የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድረስ ካርያም ለዘላለሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት በረከትና ረድኤት ከሁላችን ጋር ይሁን። የመጋቤ ብሉይ የቅዱስ ሚካኤል ጸሎቱና በረከቱ አይለየን። በምስክሩ ታቦት ላይ ሆኜ አነጋግረሃለሁ። ኦሪት ዘጻአት ምዕራፍ 25 ቁጥር 22 እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን ርዕስ ይህ ነው። ልዑል አምላክ እግዚአብሔር ለሁላችንም የቃሉን ደጅ ይክፈትልን። ሁላችሁም ይህንን ኃይለ ቃል ባንደበት ብቻ ያይደል፣ ከልብ ጭምር በማስተዋል በህብረት ትናገራላችሁ በምስክሩ ታቦት ላይ ሆኜ በሎ አነጋግረሃለሁ እግዚአብሔር የቃሉን ደጅ ለሁላችንም ይክፈትልን። ሁላችንንም አሁን እግዚአብሔር በዚህ ርዕስ ይናገረናል። ብዙዎች የመጽሐፍ ቅዱስን ቃል በማጣመም ትውልዱን የሚያሰናክሉበት ዘመን በምስክሩም ታቦት ዙሪያ ላይ ብዙ ጥያቄ የሚያነሱበት ሰዓት ስለሆነ ሰዎች የሚያነሱትን ጥያቄ መነሻ አድርገን እንነጋገራለን። በምስክሩ ታቦት ላይ ሆኜ አነጋግርሃለሁ። ይህንን ኃይለ ቃል የሰራዊት ጌታ ልዑል አምላክ እግዚአብሔር በሲና ተራራ ላይ ለሊቀ ነቢያት ለሙሴ የተናገረው ኃይለ ቃል ነው። በምስክሩ ታቦት ላይ ሆኜ አነጋግረሃለሁ አለው። ስለ ቃል ኪዳኑ ታቦት ክብር ነው በዚህ ርዕስ ዙሪያ የምንመለከተው። ብዙዎች የመጽሐፍን ቃል በማጣመም የትውልዱን ሕሊና እያሰናከሉ ትውልዱን ከሃይማኖት እያወጡ ነው። ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 18 ላይ እንዲህ ነው የሚለው በመልካምና በሚያቆለማምጥ ንግግር ተንኮል የሌለባቸውን የዋሃንን ልብ ያታልላሉዋል። አስተውሉ። በመልካምና በሚያቆለማምጥ ንግግር ተንኮል የሌለባቸውን የዋሃንን ልብ ያታልላሉዋል። ብዙዎች ሳያውቁ ተታለው የመጽሐፍ ቅዱስን ቃል እየሸቃቀጡ ሲነግሯቸው ተቀብለው ከሃይማኖት ይወጣሉ። ብዙዎችም የመጽሐፍ ቅዱስን ቃል በማጣመም ለጣኦት የተነገረውን ለታቦት ለአጥ የተነገረውን ለጻድቅ በማድረግ መጽሐፍ ቅዱስን እየሸቃቀጡት ይገኛሉ። እኛም ብዙዎቻችን መጽሐፍ ቅዱስን ከየገበያው እየገዛን እናነባለን። ወገኖቼ አስተውሉ። የምናነበውን የመጽሐፍ ቅዱስ ክፍል ጠንቅቀልናውቅ ያስፈልገናል። መጻሕፍትን ከገበያ ላይ ስትገዙ፣ እውነተኛውን መጽሐፍ ቅዱስ የቤተ ክርስቲያንን መምህራን ጠይቃችሁ ግዙ። ብዙዎች መጽሐፍን ለራሳቸው እንዲመቻቸው መቻቸው አድርገው በርዘውታል። ቅዱስ ጴጥሮስ እንዲህ ነው ያለው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ ተመልከቱ። ለገዛ ጥፋታቸው መጻሕፍትን ያጣምማሉ አለ። ይሄ ቃል የተነገረው ከብዙ ዓመት በፊት፣ ትንቢቱ ደግሞ ዛሬ ሲፈጸም እናያለን። ብዙዎች መጽሐፍ ቅዱስ ለራሳቸው ትርጉም እንዲመቻቸው አድርገው አጣመውታል። አዲስ ትርጉም፣ ቀላል አማርኛ፣ ተሻሽሎ የወጣ መደበኛ ትርጉም እያሉ የመጽሐፍ ቅዱስን ምስጢር እየበረዙት ይገኛል። እስቲ ብዙዎች ትክክለኛውን የመጽሐፍ ቅዱስ ቃል እንደ ራሳቸው ሐሳብ እንዴት አድርገው እንደ ተረጎሙት እናያለን። እንዲህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ቃል እንመለከታለን። በትክክለኛው መጽሐፍ ቅዱስ ላይ የሰፈረውን ቃል ነው አሁን የምናየው። ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ከተማ አገቡ። ሎጥም መላእክቱን ባያቸው ጊዜ በግንባሩ ተደፍቶ ሰገደላቸው ይላል። ሎጥ መላእክቱን ባየ ጊዜ በግንባሩ ተደፍቶ ምን አደረገ? ሰገደላቸው ይላል ትክክለኛው መጽሐፍ ቅዱስ እኛ ለመላእክት የጸጋ ስግደት ለመላእክት ያክብሮት ስግደት ይገባል ብለን ከምንጠቀማቸው የመጽሐፍ ቅዱስ ክፍሎች አንዱ ይሄ እንደሆነ ያውቃል እነሱ ደግሞ ቀላል አማርኛ በሚለው መጽሐፍ ላይ ይሄ ቃል ስለማይመቻቸው ለውጠውታል እንዲህ ነው የሚለው እነሱ ባጣመሙት የመጽሐፍ ቅዱስ ክፍል ላይ ምን ይላል ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ይላል በሌላ መጽሐፍ ላይ ሁለቱ መላእክት የሚለውን ሁለቱ ሰዎች ብለው ተርጉመውታል። ተመልከቱ። እንደገና ደግሞ ሎጥ ባያቸው ጊዜ እጅ ነሳላቸው ብለው ተርጉመውታል። ሰገደ የሚለው አማርኛ ለኛ አልከበደንም። ይከብዳል ወይ? አይከበደም ለመላእክት ያክብሮት ስግደት አይገባም ብለው ወደፊት የሚነሳውን ትውልድ ለማሰናከል ምን ብለዋል ሎጥ መላእክቱን ባየ ጊዜ እጅ ነሳላቸው ብለው ተርጉመውታል ይሄ ብቻ አይደለም በመጽሐፈ ኢያሱ ምዕራፍ ሰባት ቁጥር ስድስት ላይ ያለውንም ቃል እናየዋል መጽሐፈ ኢያሱ ምዕራፍ ሰባት ቁጥር ስድስት ላይ እንዲህ ነው የሚለው። ኢያሱና ሽማግሌዎቹ ይላል። አካን እርም የሆነውን ነገር በነካ ጊዜ በእስራኤላውያን ላይ መቅሰፍት ወረደባቸው። እግዚአብሔር መቅሰፍቱን እንዲያርቅላችው ኢያሱና ሽማግሌዎቹ ከጠዋት እስከ ማታ በታቦቱ ፊት በግንባራቸው ተደፍተው ይጸልዩ ነበር ይላል ትክክለኛው መጽሐፍ ቅዱስ። ኢያሱና ሽማግሌዎቹ በታቦቱ ፊት በግንባራቸው ተደፍተው ምን ያደርጉ ነበር? ይጸልዩ ነበር። ሰግደው ማለት ነው። በግንባራቸው ተደፍተው ሲል በቃል ኪዳኑ ታቦት ፊት በግንባራቸው ሰግደው ይጸልዩ ነበር አለ ይሄ ቃል። ለታቦት ስግደት ይገባል ብለን ከምንጠቀማቸው የመጽሐፍ ቅዱስ ክፍሎች አንዱ እንደሆነ ያውቃል። እነሱ ደግሞ ቀላል አማርኛ በሚለው መጽሐፋቸው ላይ እንዲህ ብለው ተርጉመውታል። ምንድን ነው ያሉት? ኢያሱና ሽማግሌዎቹ ከጠዋት እስከ ማታ በታቦቱ ፊት ተዘርረው ነበር ይላል። ማየት ይቻላል መጽሐፉን። በታቦቱ ፊት ተዘርረው ነበር። አሁን ሰግደው ነበር ለሚለው አማርኛ ተዘርረው ነበር የሚለው አማርኛ አይስማማውም፣ አይስማማውም። ምን ማለት ነው? መዘረር ማለት ብዙ ሰዎች ይዘረራሉ ህሊናቸውን ስተው ሲወድቁ ወይንም ደግሞ ምናፈቃኑን ስና መንፈስ ወረደልን እያሉ መሬት ላይ እየተንከባለሉ ሲዘረሩና ያልን ኢያሱና ሽማግሌዎቹ ግን አልተዘረሩም። በታቦቱ ፊት ምን ሆኑ? ሰገዱ። ይሄን ብቻ አይደለም። አስተውሉ ወገኖች፣ እንዲህ ነው የሚለው። የዳዊት መዝሙር መዝሙር ዘጠና አምስት ቁጥር ዘጠኝ ላይ ተመልከቱ። የዳዊት መዝሙር መዝሙር ዘጠና አምስት ቁጥር ዘጠኝ ላይ እንዲህ የሚል ቃል እናገኛለን። በቅድስናው ስፍራ ለእግዚአብሔር ስገዱ ይላል ትክክለኛው መጽሐፍ ቅዱስና በቅዱስናው ስፍራ ለእግዚአብሔር ምን በሉ? ስገዱ ይላ ውን ይህንን ቃል በቤተ ክርስቲያን ተገኝቶ ለእግዚአብሔር የአምልኮት ስግደት፣ ለወዳጆቹ ደግሞ የአክብሮት ስግደት ይገባል ብለን በመቅደሱ መስገድ እንደሚገባ ከምንጠቀማቸው የመጽሐፍ ቅዱስ ክፍሎች አንዱ ነው። ምን ብለው ተርጉመውታል እንሱ? መጽሐፉ የሚለው በቅድስናው ስፍራ ለማን ስገዱ ነው። ለእግዚአብሔር ስገዱ። በቅድስናው ስፍራ ሲል በአጸደ መቅደሱ ማለት ውዳሴው በሚቀርብበት ካህናቱ እንደ መላእክት ዝማሬ በሚያቀርብበት እግዚአብሔር በሚመለክበት በመቅደሱ ለእግዚአብሔር ስገዱ ማለት ነው። በቅድስናው ስፍራ ለማን ስገዱ ማለት ለእግዚአብሔር። እነሱ ምን ብለው ለውጠውታል? እንዲህ ብለዋል። በቅድስናው ስፍራ ለእግዚአብሔር ስገዱ የሚለውን ቃል እግዚአብሔር ሲገለጥ ስታይ ስገዱለት ብለዋል። ማን ሲገለጥ? ካልተገለጠ ምን አትበሉ ማለት ነው፣ አትስገዱ ማለት ነው። እግዚአብሔር ሲገለጥ ስታዩት ስገዱለት ብለው ቀላል አማርኛ በሚለው መጽሐፋቸው ላይ ተርጉመውታል። ስለዚህ የምታነቡትን መጽሐፍ ቅዱስ የቤተ ክርስቲያንን ሊቃውንት እየጠየቃችሁ እያሳያችሁ አንብቡ። ይሄ ብቻ አይደለም። ወገኖቼ በቅድስናው ስፍራ ለእግዚአብሔር እንሰግዳለን። ነገር ግን የምንሰግደው እግዚአብሔርን አይጥነው አይደለም። የዮሐንስ ወንጌል ምዕራፍ አንድ ቁጥር አሥራ ስምንት ላይ እንዲህ ይላል እግዚአብሔርን ያየው አንድስ እንኳን የለም፣ አንድ ልጁ እሱ ተረከው ይላል። አላየነውም። ሳያዩ የሚያምኑ ምንድን ናቸው? ብፁዓን ናቸው። እንደገና እንዲህ ይላል። በዮሐንስ ወንጌል ምዕራፍ አራት ቁጥር 24 ላይ ተመልከቱ። ኢየሱስ ክርስቶስ ለሳምራዊቱ ሴት የተናገረው ቃል ነው። እግዚአብሔር መንፈስ ነው አለ። ምንድን ነው? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል አለ። እኛ በመንፈስ ለእግዚአብሔር እንሰግዳለን። እንግዲህ እንዲህ እያሉ አጣመውታል። ይሄ ብቻ አይደለም፣ አሁንም እንዲህ ይላል። ትንቪተ ዘካርያስ ምዕራፍ አንድ ቁጥር አሥራ ሁለት ላይ ተመልከቱ። ምን ይላል? ትክክለኛው መጽሐፍ ቅዱስ የሚናገረውን ቃል አንብላችኋል። የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ እንዲህ ብሎ ጸለየ፣ አቤቱ፣ የሰራዊት ጌታ ልዑል አምላክ እግዚአብሔር ሆይ ሰባ ዓመት የተቆጣሃቸውን ኢየሩሳሌምንና ይሁዳን የማተመራቸው እስከ መቼ ነው? አለ። ይሄ የምልጃ ቃል ነው። ይሄ የልመና ቃል ነው። የእግዚአብሔር መልአክ ስለ እስራኤላውያን ሲያማልድ፣ መላእክት ያማልዳሉ ብለን ከምንጠቀምበት የመጽሐፍ ቅዱስ ክፍል አንዱ እንደሆነ ያውቃሉ። ይሄንን ቃል ደግሞ እንዲህ ብለው ተርጉመውታል። ቀላል አማርኛ በሚለው መጽሐፋቸው ላይ ምን ብለውታል? አቤቱ የሰራዊት ጌታ እግዚአብሔር ሆይ ለመሆኑ እስራኤልን ልትምር ስንት ቀን ቀርቶሃል? ብለው ልመናውን የጥያቄ ምልክት አድርገውታል። አስተውሉ። እንግዲህ እንዲህ እያሉ መጻሕፍትን እያጣመሙ ትውልድን ከሃይማኖት እያወጡን ለሃጠ የተነገረውን ለጻድቅ ለጣዖት የተነገረውን ለታቦት እያደረጉ ብዙዎችን የሚያሰናክሉ አሉ። እግዚአብሔር ሁላችንንም በሃይማኖት ያጽናን። እንመለስ ወደ ርዕሳችን። በምስክሩ ታቦት ላይ ሆኜ አነጋግረሃለሁ ይሄን ያለ ማን ነው? እግዚአብሔርን እንግዲህ የቃል ኪዳኑን ታቦት ክብር አንስተን ለመነጋገር በመጀመሪያ ታቦት ማለት ምን ማለት ነው? የሚለውን እናያለን። ታቦት ማለት ምን ማለት ነው? ታቦት ማለት ቤተ ሀደረ ከሚለው ከግዕዝ ቃል የወጣ ሲሆን ታቦት ማለት ማደሪያ ማለት ነው። አሁን በአንድ ድምፅ ትነግሩኛላችሁ፣ ታቦት ማለት ምን ማለት ነው? ማደሪያ ማለት ነው። የምን ማደሪያ ነው የሚል ጥያቄ ከተነሳ የቃሉ ማደሪያ ነው። እንዲህ ይላል ኦሪት ዘጸአት ምዕራፍ ሃያ አምስት ቁጥር ሃያ ሁለት ላይ ተመልከቱ እኔም የምሰጥህን ምክር በታቦት ውስጥ ታኖረዋል። ያለው እግዚአብሔር ነው። በሲና ተራራ ላይ ከሙሴ ጋር ሲነጋገር እንዲህ አለው፣ እኔም የምሰጥህን ምክር በታቦት ውስጥ ታኖረዋል በዚያም ካንተ ጋራ እገናኛለሁ፣ የእስራኤልንም ልጆች ታዛቸዋለህ አለው። የምሰጥህን ምክር አለ ተብሳጹን ቃሉን፣ ህጉን፣ የምሰጥህን ቃል በምን ውስጥ ታኖረዋለህ አለው? በታቦት ውስጥ ታኖረዋል። ታቦቱ የቃሉ ምን ስለሆነ ማደሪያ ስለሆነ እግዚአብሔር በታቦቱ ላይ አድሬ አነጋግርሃለዋለሁ እሱ አድሬ አነጋግ ምክርሃለሁ እያለ ታቦቱን መቃወም ማንን መቃወም ነው እግዚአብሔርን መልቀጡ ይሄ ብቻ አይደለም ቦት ማለት ማደሪያ ከሆነ የታቦት ጥቅም በብሉይ ኪዳን ምን ነበር? ዛሬስ በአዲስ ኪዳን ለእኛ ለምን አስፈለግህን የሚለውን እናያለን። ምንድን ነው የታቦት ጥቅም? ለምን አስፈለግን? በኦሪት የታቦት ጥቅም እግዚአብሔር ከህዝቡ ጋራ ለመኖሩ ምልክት ነው። ከእስራኤል ጋር ለመኖሩ ምልክት ነው። ሰው ባአጠያቱ ምክንያት ለአምስት ሺህ አምስት መቶ ዘመን ከእግዚአብሔር ተለይቷል የሰው ልጅ በኃጢአታችን ከእግዚአብሔር ብንለይም እግዚአብሔር በረድኤት ከሰው ልጅ አልተለየም አልተለየም እናንተ በኃጢአት ከእኔ ብትለዩም እኔ ደግሞ በረድኤት ከእናንተ ጋር ነኝ ብሎ ምልክት ሰጥቷቸዋል ይሄ በኦሪት የታቦት ጥቅም እግዚአብሔር ከሕዝቡ ጋር አለመኖሩ ምልክት ነው። በአዲስ ኪዳንስ ጥቅሙ ምንድን ነው? የሚለውን እናያለን። በአዲስ ኪዳን የታቦት ጥቅም ምንድን ነው? ለምን አስፈለገ? ጌታችን እኛ ለማዳን ስጋ ለብሶ ወደዚህ ዓለም መጣ። ሁላችን የሞት ነው በመብል ምክንያት ነው። አትብሉ የተባልነውን በልተን ምን ሆንን? ሞትን። በመብል ምክንያት ሞት ወደ ሰው መጣ። በመብል የሞትነውን በመብል የአድንን ስጋውን ቆርሶ ደሙን አፍሶ ሰጥን። ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለው አለ። ሕይወት። የዮሐንስ ወንጌል ምዕራፍ ስድስት ቁጥር አምሳ አራት ላይ ተመልክቶ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለዋል። እንግዲህ ሕይወት ለማግኘት ስጋውን መብላት ያስፈልጋል። ደሙን መጠጣት ያስፈልጋል። ይሄ የምንበላው ስጋ፣ ይሄ የምንጠጣው ደም የሚከብርበት ዙፋን ያስፈልገዋል። ንጉሥ በዙፋኑ ተቀምጦ ይገለጣል። ስለዚህ ለንጉሣችን ለኢየሱስ ክርስቶስ የስጋውና የደሙ መክበሪያ ወይንም መቀመጫ ዙፋን ምንድን ነው? የቃል ኪዳኑ ታቦት ነው። በአዲስ ኪዳን ታቦት የሚያገለግለን ለሥጋ ወደሞ ዙፋን ነው፣ ሌላ አይደለም። ይሄ ምስጢር ያልገባቸው ሰዎች ይነቅፋሉ። ምን ይላሉ? ታቦቱን ጣዖት ነው ይላሉ። እግዚአብሔር ልቦና ይስጣቸው። ተመልከቱ። ታቦትን ጣዖት ነው ካሉኝ ታቦትን መጀመሪያ ለሰው ልጅ የሰጠ ማን ነው? እግዚአብሔር ጣዖት ነው ካልን፣ በመጀመሪያ ጣዖትን ቀርጾ ለሰው ልጅ ሰጠ ማን ነው እያልን ነው? እግዚአብሔር ነው እያልን ነው። እግዚአብሔር ደግሞ ጣዖትን ለሰው አይሰጥም። ታቦትና ጣዖት ለየራስ ነው። ጣዖት የዲያብሎ ስራ ነው። ታቦት ደግሞ የማን ስራ ነው? የእግዚአብሔር ስራ ነው። በብርሃናዊ እጆቹ ጽፎ ለሙሴ ሰጠው። እንዲህ ነው የሚለው ኦሪት ዘጸአት ምዕራፍ ሠላሳ አንድ ቁጥር አስራ ስምንት ላይ ተመልከቱ። እግዚአብሔርም ከሙሴ ጋራ የተናገረውን በፈጸመ ጊዜ አለ። ከማነ ጋራ ከሙሴ ጋር አምስት መቶ ሰባ ጊዜ በሲና ተራራ ላይ እግዚአብሔር ተነጋገረ። ከሙሴ ጋር የተናገረውን በፈጸመ ጊዜ በእግዚአብሔር ጣቶች የተጻፈባቸውን ከድንጋይ የሆኑትን ሁለቱን የምስክር ጽላቶች ሰጠዋል። በእግዚአብሔር ጣት የተጻፈባቸው በማንጣት ነው የተጻፈው። በእግዚአብሔር ጣት ሁለቱን የምስክር ጽላቶች እግዚአብሔር ለሙሴ ሰጠው። ጽላቶቹም የእግዚአብሔር የእጅ ስራዎች ነበሩ ይላል። እንዲህ ነው የሚለው። ኦሪት ዘጻአት ምዕራፍ 32 ቁጥር 16 ላይ ተመልከቱ። እግዚአብሔርም ጽላቶቹን ለሙሴ ሰጠው። ጽላቶቹም የእግዚአብሔር ስራዎች ነበሩ ይላል። የማን ስራዎች ናቸው? የእግዚአብሔር ስራዎች። እንግዲህ የእግዚአብሔርን ስራ ታቦቱን መንቀፍ ማንን መንቀፍ ነው? እግዚአብሔርን። ታቦት ጣዖት አይደለም። የአዲስ አዲስ ኪዳኑ ሐዋርያ ቅዱስ ጳውሎስ ታቦትንና ጣዖትን ለይቶ ሲናገር እንዲህ አለ። ለምን ሰዎች ይህንን የመጽሐፍ ቅዱስ አላነበቡትም? ይህንን ክፍል ለምን አስተውለው አላዩትም? እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ተመልከቱ። ከማያምኑት ጋራ በማይመቻ አካሄድ አትጠመዱ አለ። በእምነት ከማይመስሏችሁ ጋር ከእናንተ ጋራ በሃይማኖት ከማይመሳሰሉ ሰዎች ጋራ በማይመች አካሄድ አትጠመዱ አለ። እኛ እኮ በሃይማኖት ከማይመስሉን ጋራ በማይመች አካሄድ የተጠመድናል። ለሥጋዊ ክብር ብለው፣ ለገንዘብ ብለው፣ ለሚያልፍ ነገር ብለው በሃይማኖት ከማይመስሏቸው ሰዎች ጋራ ተጣብቀው ከሃይማኖት የወጡ አሉ። እግዚአብሔር በሃይማኖት ሁላችንን ያጽናናል። በማይመች አካሄድ አትጠመዱ። ጽድቅ ከዓመጣ ጋራ ምን ተካፋይነት አለው? ተመልከቱ። ጽድቅ ከዓመጣ ጋራ ምን ተካፋይነት አለው? ብርሃንስ ከጨለማ ጋራ ምን ኅብረት አለው? ክርስቶስስ ከቤልሆር ጋራ ምን መስማማት አለው? የእግዚአብሔርንስ ታቦት በጣዖት ቤት የሚያኖር ማን ነው? አለ ቅዱስ ጳውሎስም በመንፈስ ቅዱስ ተመርቶ ነው የጻፈው የእግዚአብሔርን ታቦት በጣዖት ቤት የሚያኖረው ማነው? አለ። ወገኖቼ ታቦት የሚኖረው በእግዚአብሔር መቅደስ ነው። ጣዖት ደግሞ የሚኖረው በጣዖት ቤት ነው። ስለዚህ ብርሃን ከጨለማ ጋራ፣ ጽድቅ ከአመፃ ጋር፣ ክርስቶስ ከቤልሆር ጋር ጋራ መስማማት እንደሌለው ታቦትም ከጣዖት ጋር ኅብረት የለውም። አለው ወይ የለውም? ሞት ነው ብለው ብዙዎች ነቅፈዋል። አይደለም። ለምን መሰላችሁ? የእግዚአብሔርን ኃይል ስላላወቁ የመጽሐፍን ምስጢር ጠንቅቀው ስላልተረዱ ነው። እንዲህ ነው የሚለው የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ተመልከቱ። መጻይፍትንና የእግዚአብሔርን ኃይል አታውቁምና ትስታላችኋል። ብዙዎች ስተዋል። መጻይፍትን ስላላወቁ፣ የእግዚአብሔርን ኃይል ስላልተረዱ ስተዋል። እንዳንስት እግዚአብሔር ይርዳ። ክፎች በምድር ላይ በስተዋል፣ አሰናካዮች በስተዋል። አሁንም ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ሲጽፍለት እንዲህ አለው። ሁለተኛ ጢሞቴዎስ ምዕራፍ ሦስት ቁጥር 17 ላይ ተመልከቱ። ክፎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳለዋል። እነሱ ስተው ሌላውን እያሳቱ ከሃይማኖት ወጥተው ሌላውን ከሃይማኖት እያወጡ በክፋት እየባሱ ይሄዳሉ። አንተ ግን በተባርክበት እምነት ጸንተ ኑራል። እግዚአብሔር በሃይማኖታችን ያጽናን። ተመልከቱ። እንግዲህ ብዙዎች የመጽሐፍ ቅዱስን ቃል ያጣምማሉ። ታቦት ጣዖት አይደለም ብለን መጽሐፍትን ጠቅሰን ስንነግራቸው ደግሞ እንዲህ የሚሉ ሰዎች አሉ። እግዚአብሔር ለሙሴ የሰጠው ታቦት ሙሴ ከተራራ በወረደ ጊዜ ተሰብሯል የሚሉን ሰዎች አሉ። አዎ እነዚህ ሰዎች አንድ የመጽሐፍ ቅዱስ ክፍል ብቻ ነው ያነበሩት። ሌላውን ዘልቀው አላዩ። እኛ አንገት የሚያስደፋ ሃይማኖት የለንም። እኛ አንገት የሚያስደፋ ትምህርት የለንም። አዎ፣ እንዲህ ነው የሚለው ኦሪት ዘጸአት ምዕራፍ ሰላሳ ሁለት ከቁጥር አንድ ጀምሮ ተመልከቱ፣ ምን ይላል? ሙሴም ከሲና ተራራ የቃል ኪዳኑን ታቦት ተቀብሎ ሲወርድ እስራኤላውያን ጣዖት ያመልኩ ነበር። አርባ ቀን መታገስ አቅቷቸው ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ፈቀቅ ብለው እየበሉ እየጠጡ፣ እየደነሱና እየጨፈሩ በጣዖት ዙሪያ ላይ ጣዖት እያመለኩ የማይገባ ነገር ሲፈጽሙ ሙሴ የቃል ኪዳኑን ታቦት ይዞ ከሲና ተራራ ወረደ። ሲያይ ህዝቡ ጣዖት እያመለከ ነው። ለእግዚአብሔር አምልኮት ቀንቶ፣ የእስራኤል ግብር አሳዝኖት የቃል ኪዳኑን ታቦት በጣዖቱ ላይ ወረወረ። ጣዖቱ ደቀቀ፣ ታቦቱም ተሰበረ ይላል። ይሄ ለአዲስ ኪዳኑ ትምህርት ጥላ ነው። ወገኖቼ የብሉይ ታሪክ ሙሴ ታቦቱን ከሲና ተራራ ላይ ይዞ መውረዱ ኢየሱስ ክርስቶስ እኛን ለማዳን ከሰማይ ሰማያት ለመውረዱ ምሳሌ ነው። እንደገና ደግሞ ታቦቱ በጣቦቱ ላይ ወድቆ ጣቦቱን አድቆ ታቦቱ ተሰብሯል። ይሄ ማለት ኢየሱስ ክርስቶስ እኛን ለማዳን ሞተ። አልሞተም እንዴ? የሞተው ዲያብሎስን በሞቱ ድል ለማድረግ ነው ዲያብሎስን በሞቱ ድል አድርጎ በመስቀሉ ቀጥቅጦ ዲያብሎስን ከገደለው በኋላ እሱ ሞተ። ሞትን በሶስተኛው ቀን ድል አድርጎ ተነሳ። ታቦቱም እንደ ተሰበረ አልቀርም። እግዚአብሔር ሙሴን እንዲህ አለው። ኦሪት ዘጸአት ምዕራፍ 31 ላይ ተመልከቱ። እግዚአብሔርም ሙሴን አለው እንደ ፊተኞቹ አድርገ ሁለት ጽላቶች ሰርተህ አምጣ እኔም እጽፍባቸዋለሁ አሉ። ኦሪት ምዕራፍ ሠላሳ አራት ቁጥር አንድ ላይ ነው የምታገኙት። እግዚአብሔርም ሙሴን አለው እንደ ፊተኞቹ አድርገ ሁለት ጽላቶች ሰርተ አምጣ እኔም እጽፍባቸዋለሁ። እንደ ፊተኞቹ አድርገሃለሁ፣ እንደ ተሰበረው ማለት እንደ ተሰበረ አልቀርም፣ ሰርተ አምጣ። መጀመሪያ እግዚአብሔር ነው ሰርቶ የሰጠው። አሁን ደግሞ ቅዱሳን ታቦትን መቅረጽ እንደሚችሉ ስልጣን እንደሰጣቸው ሳጠይቅ ተናገረ። ስራና አምጣ እኔ ይመጣሉ እጽፍበታለሁ። ሙሴም እንደ ፊተኞቹ አድርጎ ወደ እግዚአብሔር ወሰደ፣ እግዚአብሔርም ጻፈባቸው። አሁን ሰዎቹ ተሰብሯል የለም አሉን። ያነበቡት ኦሪት ዘጸአት ምዕራፍ ሠላሳ ሁለትን ብቻ ነው። አለፍ ብለው ሠላሳ አራትን ሲያነቡ ደግሞ እንዴ ተብሎ ተጽፏል፣ ብዙዎች ይቃወማሉ። ከዚያ በኋላ ደግሞ የተመረጡት የእግዚአብሔር መንፈስ ያደረባቸው ቅዱሳን ሕይወትን እንዲሰሩ እግዚአብሔር ለሙሴ እንዲህ ብሎ አዘዘው አዘዘ። ኦሪት ዘጸአት ምዕራፍ ሠላሳ አንድ ከቁጥር አንድ እስከ ስድስት ተመልከቱ ምን አለው? ከይሁዳ ነገድ ባስልኤልን ከዳንም ነገድ ደግሞ ኤልያብን ታቦት እንዲቀርጹ ጥበብን ሰጥቻለዋለ አለ። ማን ነው ያሉ? እግዚአብሔር ሰጥቻለው አለ። እግዚአብሔር የሰጠውን ደግሞ ማንም ሊቃወመው አይችልም። ሰጥቻለሁ አለ ከዚያ በኋላ ከይሁዳ ነገድ የተመረጠው ባስልኤል ከግራር እንጨት ታቦት ሰራ ተብሎ ተጽፏል። ኦሪት ዘጸአት ምዕራፍ ሠላሳ ሰባት ቁጥር አንድ ላይ ተመልከቱ። ባስልኤልም ታቦትን ሰርቶ አመጣ ይላል። ማን ስለፈቀደለት? እግዚአብሔር ስለፈቀደለት እንዲህ ብለን ታቦቱ አለ ብለን መልስ ስንሰጣቸው ደግሞ እንዲህ ሚሉን ሰዎች አሉ። እሺ ይሁን ለሙሴ የተሰጠው ታቦት አንድ ነው። እናንተ ኦርቶዶክሳውያን ከየት አመጣችሁ? ይሉናል። ይህን ሁሉ ታቦት የሚካኤል፣ የገብርኤል፣ የተክለ ሃይማኖት፣ በጻድቃን፣ በሰማይታት፣ በደናግል፣ በድንግል ማርያም ስም ታቦት ትሰይማላችሁ። ይሄ ሁሉ ከየት መጣ? ይሉናል። ታቦት ለምን በዛ? ይሉናል። ለምን በዛ? ለአገልግሎት ይመች ዘንድ ታቦት በስቷል። ለምን ይመች ዘንድ ለአገልግሎት፣ ልክ እንደ መጽሐፍ ቅዱስ ማለት ነው። ሐዋርያት በእግዚአብሔር መንፈስ ተመርተው የጻፉት መጽሐፍ ብዛቱ ስንት ነው? አንድ ነው። ነቢያት የተገለጠላቸውን ትንቢት ሐዋርያት ከጌታ የተማሩትንና ያዩትን ጽፈው ሁሉም የየራሳቸውን መጽሐፍ በአንዳንድ ጥራዝ ይዘው ነበር። ለሰው እንዲመች የነቢያቱም የሐዋርያቱም መጽሐፍ አንድ ላይ ተሰብስቦ በአንድ መጽሐፍ ተጠርዞ መጽሐፍ ቅዱስ ተባለ። ያ መጽሐፍ ቅዱስ ብዛቱ ስንት ነው? አንድ ነው። አንዱ መጽሐፍ ቅዱስ ግን ለአገልግሎት እንዲመች በዓለም ባለው ቋንቋ በብዙ ሚሊዮን ታትሞ እያንዳንዳችን እጅ በእያንዳንዳችን ቤት መጽሐፍ ቅዱስ አለ። መናፍቃኑ ካሰናከሉት ወይም ካጣመሙት መጽሐፍ ቅዱስ ውጪ ማለት ነው። በሁላችንም እጅ በተለያየ ቋንቋ የተጻፈ መጽሐፍ አለ። ስንት መጽሐፍ ቅዱስ ነው ምንለው? አንድ መጽሐፍ ቅዱስ ነው ምንለው። ሁሉም ላይ ያለው መጽሐፍ ቅዱስ ቃሉ ስንት አይነት ስለሆነ? አንድ አይነት ስለሆነ ለአገልግሎት እንዲመች በስቷል። ለምን? መቅደሱ እንደሚበዛ አገልግሎቱ እንደሚበዛ በነቢያቱ አድሮ ታግሮ ነበር አምላካችን። ተመልከቱ ትንቢተ ሚልክያስ ምዕራፍ አንድ ጥራ አስራ አንድ ላይ ተመልከቱ። ምን ይላል? ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ድረስ ስሜ ባሕዛብ ዘንድ ታላቅ ይሆናል አለ። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስሜ ባሕዛብ ዘንድ ምን ይሆናል? ታላቅ ይሆናል። በየስፍራውም ለስሜ ዕጣንን ያጥናሉ፣ ቅዱሱንም ቁርባን ያቀርባሉ። ስሜም ባሕዛብ ዘንድ ታላቅ ይሆናል ይላል። እስቲ ይህንን ቃል በማስተዋል እንመልከት። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ከዓለም ጫፍ እስከ ዓለም ጫፍ ማለት ነው። ስሜ ባሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ለስሜ ዕጣንን ያጥናሉ አለ። በየስፍራው ለስሜ ምን ያጥናሉ? ዕጣንን ያጥናሉ። ይሄ ማለት እጣኑ ባለበት መቅደሱ አለ፣ መቅደሱ ባለበት ታቦቱ አለ። በየስፍራው ተብሏል። ዛሬ በየስፍራው የእግዚአብሔር መቅደስ አለ። ይሄ ሌላ ሰፈር ነው። በዚህ ሰፈር የእግዚአብሔር መቅደስ አለ እንደገና ወደ ሌላው ሙሰፈር ስንሄድ መቅደሱ አለ። በዓለም ዙሪያ ላይ መቅደሱ እየተተከለ ነው። ይሄ የትንቢት ቃል ይፈጸም ዘንድ ግድ ስለሆነ ቁርባንንም በስሜ ያቀርባሉ አለ። ተበልከቱ ቁርባኑ የሚቀርበው የእግዚአብሔር መቅደስ ባለበት ነው። መቅደሱ ባለበት ቁርባኑ አለ። ቁርባኑ ባለበት የቃል ኪዳኑ ታቦት አለ። የቃል ኪዳኑ ታቦት ባለበት እጣኑ አለ። ለምን በየስፍራው መቅደሱ አስፈለገ? በአዲስ ኪዳን እግዚአብሔር የቅርብ አምላክ ስለሆነ፣ የምን አምላክ ስለሆነ እግዚአብሔር የቅርብ አምላክ። በኦሪቱ ሰዓት አንድ መቅደስ ነው ያለው፣ እሱም በኢየሩሳሌም ሰዎች እግዚአብሔርን ለማምለክ የቃል ኪዳኑ ታቦት ባለበት ወደ መቅደሱ ወደ ኢየሩሳሌም ይሄዳሉ። በአዲስ ኪዳን ግን እግዚአብሔር የሩቅ አምላክ አይደለም። እንዲህ የሚል ቃል ተነግሯልና በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እንደሚል ቃል እናገኛለን። እኔ አምላካችሁ እግዚአብሔር የቅርብ አምላክ ነኝ እንጂ የእሩቅ አምላክ አይደለሁም አለ። የምን አምላክ ነኝ አለ? የቅርብ አምላክ ነኝ። በኦሪት ሰዓት ኢትዮጵያውያኑ ሳይቀሩ በመቅደሱ እግዚአብሔርን ለማምለክ፣ መስዋዕትን ለማቅረብ መቅደሱ ወዳለበት ወደ ኢየሩሳሌም ይሄዱ ነበር። ግማሾቹ ካሰቡበት ሳይደርሱ አውሬ እየበላቸው በበረሃ ይቀራሉ፣ ሌሎቹም ደግሞ በሽፍታ ይገደላሉ። እግዚአብሔርም የፈቀደላቸው በእግራቸው ከኢትዮጵያ ተነስተው ኢየሩሳሌም ሄደው ይሰግዱ ነበር። የሐዋርያ ሥራ ምዕራፍ ስምንት ቁጥር 27 ላይ ተመልከቱ። የሐዋርያ ሥራ ምዕራፍ ስምንት ቁጥር 2 27 ላይ እንዲህ ነው የሚለው። ኢትዮጵያዊው ጃንደረባ ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ኢትዮጵያዊው ጃንደረባ ሊሰግድ የት ሄዶ ነበር? ኢየሩሳሌም። አሁን በአዲስ ኪዳን እኛ ክርስቲያኖች ወደ ማዕከለ ምድር በየሰፈራችን መቅደሱን እግዚአብሔርን እናመልከዋለን። ይህንን ስለፈቀደልን ስሙ የተመሰገነ ይሁን። እንግዲህ መቅደሱ በየሰፈሩ እንደሚተከል ትንቢት ተነግሯልና በየሰፈሩ ተተክሏል። አሁን ቅዱስ ሚካኤል በዚህ ሰፈር አለ። ወደ ሌላ ሰፈር ስንሄድ ደግሞ በቅዱስ ቂርቆስ ስም የተሰራ መቅደስ አለ። ሌላ ሰፈር ስንሄድ በተክለ ሃይማኖት ስም የተሰራ መቅደስ አለ። ቤቱ ግን የማን ቤት ይባላል? የእግዚአብሔር ቤት ይባላል። ከዚህ የተነሳ ታቦቱ በስቷል። ቢበዛም ለአገልግሎት ይመች ዘንድ ነውና፣ ታቦት ስንት ነው እንላለን? አንድ ነው እንላለን። ሌላው ለምን ታቦቱስ ይብዛ? ለምን ታቦቱን በቅዱሳን ስም ትሰይማላችሁ? ለምን በኢየሱስ ስም ብቻ አትሰይሙትም? የሚሉን ሰዎች አሉ ለምን በመላእክት ስም ታቦቱ ይሰየማል? ለምን በቅዱሳን በጻድቃን፣ በሰማዕታት ስም ታቦቱ ይሰየማል? ለምን አስፈለገ የሚሉን ሰዎች አሉ። ወገኖቼ በመላእክቱ በቅዱሳኑ ስም ታቦቱን እንድንሰይም የፈቀደ ማን ነው? እግዚአብሔር እንዲህ ነው የሚለው። በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ የተጻፈውን ቃል እናየዋለን። እግዚአብሔርም እንዲህ አለ። ማን ተናገረ? እግዚአብሔር ከምታልፍ ሰማይና ምድር ቢያልፉ ይቀላል ነው ያለው። እግዚአብሔር እንዲህ አለ፣ ሰንበቴን ለሚጠብቁ ደስ የሚያሰኘኝንም ሥራ ለሚሠሩ ለጃንደረቦች በቤቴና በቅጥሬ ውስጥ አለ። አስተውሉ! በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች የሚበልጥ የማይጠ ጠፋ ስም እሰጣለሁ፣ የዘላለም ስም እሰጣለሁ አለ። ስሙ የተመሰገነ ይሁን። ተመልከቱ።